ደራሲና ገጣሚ ስናይት ብርሃኑ የጭን ቁስልና ነገ መቼ ነው በሚሉት መጽሐፍቶቿ ትታወሳለች። በተለይ ደግሞ ነገ መቼ ነው የሚለው የግጥም መድበሏ እዚህ ሜልበርን ውስጥ በማህበረሰቡ መተጋገዝ እንደታተመ ይታወሳል። አላማውም ደራሲዋ ከነበረችበት የጤናና የማህበረሰባዊ ችግር አውጥቶ ወደ ተሻለ ህይወት ለመመለስ የሚል ነበረ። ይሁንና የሳይጠናቀቅ ስናይት ብርሃኑ ባለፈው ዲሴምበር 2019 ዓ ም ከዚህ ዓለም በሞት ተለይታለች። አላማዋን አንግበው ሲንቀሳቀሱ የነበሩት ሰዎች አሁንም ድረስ ስራዋን በማስቀጠል ላይ ይገኛሉ። በተለይ ደግሞ ነገመቼ ነው የተባለው የግጥም ምድብሏ እንዲታተምና በገበያም ላይ እንዲውል ያደረጉት ሰዎች መካከል ወይዘሮ ቅድስት ደስታ ይገኛሉ። ወይዘሮ ቅድስት፣ በዚህ አጋጣሚ ያሰባችሁት የመጽሐፉ አላማ በቀጥታ ለሷ እንዲውል ቢሆንም ያሳይሆን ቀርቷል። ከዛ ባሻገር ሁለተኛ ያቀዳችሁ ምን ነበረ? መጽሐፎቹ ተሸጠዋል፣ አሁንም በመሸጥ ላይ ይገኛሉ። ከዛ የሚገኘውን ትሩፋት ምን ለማድረግ አስባችኋል? በመጀመሪያ እጅግ አብዝቼ አመሰግናለሁ ስለ ቃለመጠየቁ። ኤስቤስን እንዲሁም ማርቲያንችን በመቀጠል በእርግጥ ብዙዎች የተሳተፉበት ሜልበርን የሚኖሩ ኢትዮጵያኖች በብዙ በብዙ የተሳተፉበት መልካም ተግባር ነበር። በዚሁ አያይዤ በመጀመሪያ ማመስገን ፈልጋለሁ። በዚህ የተቀደሰ ስራ ለተሳተፉ በገንዘባቸው፣ በጉልበታቸው እንዲሁም ጊዜያቸውን መስዋዕት በማድረግ በአጠቃላይ በቅን ልቦና ለተሳተፉ ኢትዮጵያኖች፣ ጓደኞቼም ሆኑ የቅርብ አማካሪዎቼ በጣም በጣም ከልብ ምስጋና አቀርባለሁ። እንዳልሹ በተገኘው ገንዘብ እያስባችኋል ነው ጥያቄው። ጥያቄ በጣም ጥሩና አስፈላጊ ነገር ነው። መመለስ ያለብኝ ነገር ይመስለኛል። ምን ማድረግ ታስቧል እና የጻፈችው መጽሐፍ ነገ መቼ ነው የተሰኘው መጽሐፍ የተመረቀው ዲሴምበር ስምንት ነበር። በምርቃቱ በጣም ጥሩ ነገሮችን አይቻለው። የህብረተሰቡን መሰባሰብ፣ አንዱ ለሌላው ለመርዳት መነሳት፣ በተለይ ለእሷ የምትታወቅ ስለነበረች ከዚህ በፊትም የእሷ ታሪክ ያለው መጽሐፍ ስለታተመ እና እሱም በጣም ብዙ ህዝብ ስለሚያውቀው እሷን ያለችበትን ሁኔታ ማሳየት ይቻል ነው በዛን ጊዜ እና ያንን ለማድረግ ብዙዎች ተሳትፈው ነበረ። ጨረታዎች ነበሩ፣ መጽሐፎቿ ሜዛን ቀን ይሸጡ ነበር። የዛን ጊዜ ባገኘነው ገንዘብ እሷን ቤተሰቦች እንዲረዳ ብለን ለሐዘኑ እንዲሁም ለመቃብር ማሰሪያ ገንዘብ ልከናል። ከዛም በኋላ ስራውን አላቆምንም። እሷ በአስራ ሶስት ነው የሞተችው፣ ዲሴምበር አስራ ሶስት ብዙም አልቆየችም። በነገራችን ላይ ከመመረቁ ሀያ ቀን በፊት ነው መጽሐፉ እጇ ላይ የደረሰው እና በጣም በጣም ተደስታ ነበረ በዛ። በእርግጥ በጣም ልብ የሚነካ ነገር ነው። ኖራ ተጠቃሚ ብትሆን፣ ሰው የሚያስብላትን ብታይ ደስ ባለን ነበር፣ ግን እሷ አልተጠቀመችም። ግን እንግዲህ ከመሞቷ በፊት ስራዋ ወጥቶ ማየቷ ትልቅ ትልቅ እርካታ ነው ብዬ አስባለሁ። በጣም ተደስታ ነበር። ሁላችንም የሚያጽናናን ነገር ያ ነበረ። አሁንም የሚያጽናናን እሱ ነው እና እንግዲህ ይሄንን ነገር ምንድን ነው ያሰብነው እስካሁን ድረስ መጽሐፉ እየተሸጠ ይገኛል። በተለያዩ ሴቶች ልከናል፣ ሲድኒ፣ ብሪዝበን፣ ሌሎችም ሀገሮች ደግሞ ከሀገር ውጭ ጀርመን ልከናል። በመጠን በመጠኑ አድርገን ብዙ መሸጥ አልቻለም። አሁን በጣም ቀዝቅዟል። ምክንያቱም ልጅቷ በህይወት ስላላለች እና ምን እንደሚደረግ ሰውም ስለማያውቅ ብዙ አይሸጥም አሁን። ነገር ግን የተሸጠውን ገንዘብ እጃችን ላይ ያለውን ፕሮጀክቶች ነጥፈን እሱን እያጠናል ነው። ኢትዮጵያ ካሉ ሰዎች ጋር ኢንፎርሜሽን እየተቀያየር እንገኛለን። በአሁኑ ሰዓት እሷ ኖራ ትደየምትፈልገው ብታደረግበት ደስ ይለን ነበር። ነገር ግን እንግዲህ ያስላልሆነ ይህን እናስበን እየተንቀሳቀስን ነው። ከዚህ በፊት መጽሐፏ እዚህ ሜልበርን ሊመረቅ ሲል ስናይት በህይወት ነበረች። በአጋጣሚም ን የምድሉን አግኝቼ ነበር እሷን ለማነጋገር ና ከዚህ በፊት ስለ ጻፈችው የጭንቁ ስልም ሆነ በቅርቡ ሊወጣ ስለነበረው መጽሐፏ ተነጋግረን ነበረ። ስናይት በሴትነቷ ብዙ ጉዳት የደረሰባት ዜጋ ነበረች። ከዛም አልፎ ተርፎ በጎዳና ህይወት አሳልፋለችና ከመጀመሪያ መጽሐፏ ሽያጭ የነበረውን ትርፍ ወደ ጎዳና ተዳዳሪዎች በከፊልም እንዳደረገችው ነበር የገለጸችልን በዛ ሰዓት። አሁን እሷ የለችም፣ በዛ ላይ ውሳኔ መስጠት አትችልምና ምናልባትም የእሷ ልግስና ነው ወይም ደግሞ የእሷ ማስታወሻ ነው ብላችሁ አንድ ነገር ለማድረግ ስታስቡ፣ ከንግግራችሁ መካከል እሷ ያለፈችበትን ህይወት የሚያስታውስ ወይም እሷ የምታከብራቸውን ነገሮች ለማድረግ አስባችኋል ወይ? ለምሳሌ ጎዳና ተዳዳሪዎች ላይ የሆነ ስራ ለመስራት፣ በጎዳና ውስጥ ላሉ ሴቶች ላይ የሚሰሩ ስራዎች አሉ እነሱን አላማ ለማድረግ አስባቸዋሉ ወይ? ልክ ነው። በእርግጥ ይህን ነው የእኛ ሀሳብም እሱ ነው። እሷም በህይወት እያለች የምታደርገው እና የምትሰራው ይህንን ነው። እሷ ፍቅር ያጣች ነገር ግን ፍቅርን ለመስጠት የምትሞክር በጣም እውነተኛ ሰው የሆነች እውነትን ፍለጋ የምትሻ እና ሁልጊዜ ለሌላቸው የምታስብ በተለይ በተለይ የሴቶች ጉዳት በጣም የሚያማት በጣም የሚያስጨንቃት እና ሁልጊዜ በሽታዋ የሆነ ነበረች። አሁንም ያንን ማስቀጠል ነው የምንፈልገው። ቢቻል ስራው የሚቀጥል ቢሆን የምንሰጠው ፕሮጀክት የሚቀጥል እና ሌሎችን እያቀፈ እያገዘ ደግሞ እንደገና ሌላው ሲያድግ ሌላውን የሚተካ የሚሆን ነው ብለን የምናስበው ይሄ እንግዲህ ብዙ ያለን ገንዘብ በጣም ብዙ ያን ያክል የሚያስኬድ ባይሆንም አይሆንም በትንሹም ቢሆን ለውጥ የሚያመጣና የሚቀጣይ ስራ ይሆናል ብለን ነው የምናስበው። የሰውን ሕይወት የሚቀይር የአንድ ጊዜ ብቻ ሳይሆን የሚቀይር የአንድን ሰው ሕይወት የሚቀይር እንዲሆን ነው የምናስበው። ለዚህም ነው ጊዜ የምንፈጭው። በእርግጥ ሁሉም ሰው ብዙ ሰው ችግረኛ ነው የእኛ አገር ኢትዮጵያ ውስጥ ያለ ብዙ ሰው ችግረኛ ነው፣ አንዱን ከሌላው መለየት እስከሚያስቸግር ድረስ እንግዲህ ፖቴንሻል ያለው ያ ሰው ተቀይሮ ሌላውን ደግሞ የመቀየር ይችላል። የብለን የምናስበውን አጥንተን በቅርብ ጋ ላይ ኢንቨስት ማድረግ እንፈልጋለን። ምክንያቱም ይሄ የራስሽና የአንቺና አንቺ የምትወስኝበት ብቻ ሳይሆን የሰው ነው። አሁን የእሷ ሌጋሲ ማስቀጠል ነው የምንፈልገው። ስለዚህ በደንብ ጥናት ያስፈልገዋል ብዬ ነው ማምነው፣ እና ጊዜ ወስደን ይሄን ነገር እናደርጋለን ብዬ ያስባለው። እንግዲህ ይሄ ስራ በእኔ ላይ ነው የተጣለው እና ይህም ነው የማስበው እና ብዙም ጊዜ ውስጥ ማድረግ ነው ፈልገው ራሽ የሆነ ነገር ማድረግ አልፈልግም። አሁን በቅድ ላይ ነው ያላችሁት። በዚህ አጋጣሚ እቅዳችሁ ተሳክቶ ተጨባጭ የሆነ ነገር የሚታይ ነገር ሰርታችሁ እንደገና እንደምንገናኝና ና የደራሲና ገጣሚ ስናይት ብርሃኑ ልግስናሄ ነው የምንለውን ነገር እንደምታሳዩን ተስፋ እናደርጋለን። እርግጥ ይሆናል ብዬ እኔ የማምናለሁ። ደራሲዋ ከዚህ በፊት የእውነተኛ ታሪኳ የተጻፈው መጽሐፍ አለ፣ የጭን ቁስል የተሰኘ። አሁን ደግሞ ነገ መቼ ነው ያለችው የራሷ መጽሐፍ አለ፣ ግጥም መጽሐፍ። ሁለቱ መጽሐፎች ባለፈው ብዙ ሰዎች ጠይቀው ስለነበረ የጭን ቁስልን መጥቷል፣ እና የተረፈ አለ፣ ሳይሸጥ የተረፈ አለ። ብዙ ሰዎች የት እንዳለ ስለማያውቁ ይሆናል ብዬ አስባለሁ። በዚሁ አጋጣሚ የኔን ቁጥር መታወት እፈልጋለሁ እሱን የሚፈልግ ሰው ካለ ኮንታክት እንዲያደርገኝ እና ኤኒዌይ ያሉበት ቦታ እንዳደርስ ወይም እንድልክላቸው በየስቴቱ ያሉ ሰዎች ካሉ ቅድስት ነኝ። ቁጥሬ ዜሮ አራት ዜሮ ሶስት አንድ ስምንት ሁለት ሶስት አራት አራት ነው ቁጥሬ፣ ኦ ፎር ኦ ትሪ ዋን ኤይት ቱ ስሪ ደብል ፎ። እኔን ኮንታክት ማድረግ ይቻላል እና መጽሐፉ ስላለ ማግኘት ይችላሉ። የጭንቁ ስል እንግዲህ ለሚፈልግ ሰው ያኛው ደግሞ ነገ መቼ ነው? በነጻ እንሰጣለን። ወይዘሮ ቅድስት ደስታ ያሰባችሁት ነገር ተሳክቶ እንደምናይ ተስፋ እናደርጋለን። ለአሁኑ እናመሰግናለን። መልካም ዕድል። እኔም አመሰግናለሁ። እጅግ እጅግ አመሰግናለሁ ለኤስቢኤስ ራዲዮ። ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or